Voice of America. የቻይና ፕሬዚደንት ሺ ዣምፒንግ ትላንት ሰኞ ለአፍሪካ ሀገሮች 60 ቢሊዮን ዶላር መደቡ። ድህነት ለጠናባቸው ሀገሮች ደግሞ የተወሰነውን ዕዳ ሰርዘውላቸዋል። ቻይና በዕዳ ጠፍሮ በመያዝ ዲፕሎማሲ እየተጫወተች ናት የሚለውን ነቀፌታ ታስተባብላለች። ትላንት ፕሬዚደንት ሺ የአፍሪካ መርሃዊ መንግስት በተሰበሰቡበት አብይ ጉባኤ ላይ ባደረጉት ንግግር አፍሪካ ውስጥ የምንሳተፈው ለአህጉሪቱ ህዝብ ተጨባጭ በሆነ ልማት ላይ ይሆናል ሲሉ ቃል ገብተዋል። ዘጋቢያችን ማሪያማ ዲያሎ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። የቻይና ፕሬዚደንት ሺ ጂንፒንግ ቤጂንግ ላይ ለተሰባሰቡት የአፍሪካ መሪዎች ባሰሙት ንግግር ሀገራቸው ከመደበችው ስድሳ ቢሊዮን ዶላር ውስጥ አስራአምስት ቢሊዮኑ በእርዳታ ቀሪው ደግሞ ከወለድ ነጻ ብድርና ለልዩ የአፍሪካና ቻይና ልማት ፕሮጀክቶች ወጪ የሚደረግ መሆኑን ነው ያመለከቱት። ቻይና የአፍሪካን ሀገሮች በእዳ የማጥመድ ፖሊሲ ነው የምትከተለው የሚለውን ነቀፌታ ፕሬዝደንቱ አስተባብለዋል። ድህነት የተጫናቸው የአፍሪካ ሀገሮች ከቻይና መንግስት ከወለድ ነጻ የወሰዱትና በዚህ የአውሮፓውያኑ 2018 ዓ ምት መጨረሻ ተከፍሎ ማለቅ የነበረበት የብድር ዕዳ ይሰረዝላቸዋል። በአህጉሪቱ መሃል ያሉ እየለሙ ያሉትና ትናንሾቹ ደሴት አገሮችም የዳስረዛው ተቋዳሾች ይሆናሉ። ፕሬዚደንቱ በተጨማሪም ቻይና በአፍሪካ ሀገሮች ላይ ፍላጎቷን አትጭንም፣ በውስጥ ጉዳያቸው ጣልቃ አትገባም፣ ለአህጉሪቱ የምትሰጠውን ድጋፍም በምንም አይነት የፖለቲካ ጥቅም ጋር አታያይዝም በዚህ አቋሟ ቁርጠኛ ነች፣ ብለዋል። ቻይና ከአፍሪካ የምታስገባውን ሸቀጥ ታሳድጋለች። በተለይ የተፈጥሮ ሀብት ያልሆኑ ምርቶችን ጠቀም አድርጋ ትገዛለች። የአፍሪካ የገንዘብ ተቋማት ቻይና ውስጥ ቦንድ መሸጥ የሚችሉበትን መንገድም ታመቻቻለች። ቻይና ለአፍሪቃ ሀገሮች የመደበችው የአሁኑ 60 ቢሊዮን ዶላር ከሶስት አመታት በፊት ደቡብ አፍሪቃ ውስጥ በተካሄደው የቻይናና የአፍሪካ ጉባኤ ላይ ፕሬዝደንቱ ከመደቡት 60 ቢሊዮን ዶላር በተጨማሪ ነው። የደቡብ አፍሪቃ ፕሬዝደንት ሲሪል ራማፎሳ በቻይናና አፍሪካ ትብብር ጉባኤው ላይ ባሰሙት ንግግር ትኩረታችን የአፍሪካውያንን የኑሮ ሁኔታ በተጨባጭ መንገድ ማሻሻል ነው ብለዋል። የቻይናና አፍሪካ ትብብር ጉባኤ የሚያራምዳቸው እሴቶች በሚያደርገው እንቅስቃሴና አፍሪካ ሀገሮች ላይ ያመጣውን ለውጥ ላስተዋለ አፍሪካ ውስጥ አዲስ ቅኝ አገዛዝ እየተመሰረተ ነው የሚለው አሳሳቾቻችን እንድናምን የሚፈልጉት አመለካከት ፉርሽ መሆኑን ማየት ይቻላል። ጽህፈት ቤቱ ዋሽንግተን የሆነው የጃንስ ሆፕኪንስ ዩኒቨርሲቲ የከፍተኛ ዓለም አቀፍ ጥናቶች ትምህርት ቤት በተገኘ መረጃ መሰረት ቻይና እንደ አውሮፓውያን አቆጣጠር ከ2000 እስከ 2017 ዓ.ም ድረስ ለአፍሪካ ሀገሮች 140 ቢሊዮን ዶላር ብድር ሰጥታለች።